የሶማሊያ ተቃዋሚ ቡድኖች የፕሬዝደንት መሐመድ አብዱላሂ ፋርማጆ መንግስት ምርጫው እንዲዘገይ ያሳለፈውን ውሳኔ በመቃወም በዚህ ሳምንት መጨረሻ ላይ ሰላማዊ የተቃውሞ ሰልፍ እንደሚያደርጉ አስታውቀዋል። የአሜሪካ ድምፅ ዘጋቢ መሐመድ ቃዩ ከማዋዲሾ ዘገባ ልኳል። ደረጀ ደስታ ያቀርበዋል። ለፕሬዝደንታዊው የሶማሊያ ምርጫ የሚወዳደሩት የተቃዋሚ ፓርቲ እጩዎች ህብረት የሶማሊያን መንግስት ፕሬዝደንት አመራር እንደሚቃወሙ አስታውቀዋል። ፈርማጆ በሚል የቅጽል መጠሪያቸው የሚታወቁት የሶማሊያው ፕሬዝደንት ሌላ የአራት ዓመት ተጨማሪ የስልጣን ዘመን የሚፈልጉ ቢሆንም የሶማሊያ ምክር ቤት ግን ማራዘሚያውን ውድቅ አድርጎታል። የፕሬዝደንት ፋርማጆ የስልጣን ዘመን ያበቃው ባለፈው ሳምንት ቢሆንም ምንም አይነት የምክር ቤት ምርጫ ስለመኖሩ ይፋ አልተደረገም የእሳቸውም መንግስትና ባለስልጣናት ስለ ሁኔታው ያስታወቁትም ሆነ የሰጡት ፍንጭ የለም የተቃዋሚዎቹ ፕሬዝደንታዊ እጩዎች ህብረት ሊቀመንበር ሼህ ሸሪፍ አህመድ በምክር ቤቱ ህንጻ ፊት ለፊት ሰሞኑን በሰጡት መግለጫ እንዳስታወቁት የተቃውሞ ሰልፉ የሚደረገው መንግስት በተቀመጠው የጊዜ ሰሌዳ መሰረት ምርጫውን ባለማካሄዱ እንደሆነ አስታውቀዋል። ሼህ አህመድ አስከትለውም ሙረሻሒንቱ ዶድ ዴር እየፈላንቀይን ከዲቡ ወሐይ ጓአንስደን ኢሱ ሶባሕ ንጉ ዲደን ያሃይ አሪማሃ አንሶ ሸግነይ የተቃዋሚ የፖለቲካ ፓርቲዎቹ በዚህ ሳምንት አርብ የፌዴራል መንግስቱን በመቃወም ሰላማዊ የተቃውሞ ሰልፍ ለማካሄድ ተስማምተዋል። ምክንያቱም የፌዴራል መንግስቱ ግልጽ የሆነ ምርጫ ማድረግ አልቻለም፣ የአገሪቱን ደህንነትን ማስጠበቅና በአፍሪካ ቀንድ የፖለቲካ መረጋጋት አላመጣም። ፕሬዚደንታዊ ስልጣኑን ከሚሹት መካከል አንዱ የሆኑት የቀድሞ ፕሬዝደንት ሐሰን ሼህ መሐመድ ዩናይትድ ስቴትስን ጨምሮ ዓለም አቀፎቹ አጋሮች ሶማሊያ ሰላማዊና ዲሞክራሲያዊ አገር እንድትሆን እንዲያግዟት ተማጽነዋል። መሐመድ ከዓለም አቀፉ ማህበረሰብ ምን እንደሚጠብቁም ሲናገሩ ማይኖ ከዓለም አቀፍ ተቋማት የምንጠብቀው የመፍትሄው አካል እንጂ የችግሩ አካል እንዳይሆኑና የሶማሊያን ጉዳይ እያወሳሰቡ ያሉትን የፖለቲካ መሪዎች ሁሉ በማነጋገር የመፍትሄው አካል እንዲያደርጓቸው ነው። ችግሩ እየተባባሰ ባለበት ሁኔታ ውስጥ የፖለቲካ መሪዎች ውጥረት የበዛበትንና በቋፍ ያለውን የአገሪቱ ሁኔታ የበለጠ ከሚያባብሱ ድርጊቶች እንዲቆጠቡ የሲቪክ ማህበረሰብ ቡድኖች አሳስበዋል። ከነዚህ መካከል የአፍሪካ ቀንድ የሰላምና ልማት ተቋም ዲሬክተር ሐሰን ሙዳኔ አንዱ ናቸው። እንዲወለዱ ታስነ ኤኬንቴ የንቱንቲ ሓላዳ ስለሶጋሮ ፕሬዚዳንት ፎርማጆ ምርጫውን ጊዜው ሰሌዳ መሰረት ማድረግ ያለመቻላቸው ግልጽ ነው። በሌላም በኩል ተቃዋሚዎችም የኮቪድ-19 ወረርሽኝ በአገሪቱ እየተስፋፋ ባለበት በዚህ ወቅት የተቃውሞ ሰልፍ መጥራታቸው ኃላፊነት የጎደለው ድርጊት ነው። ከዚህም በተጨማሪ ደግሞ በሶማሊያ ዋና ከተማ ሞቃዲሾ የቦምብ ጥቃት ሊደርስ እንደሚችል ስጋት መኖሩም ተገልጧል። ዓለም አቀፉ ማህበረሰብም ሁሉም የሶማሊያ መሪዎች የተናጥል እርምጃዎችን እንዳይወስዱ አሳስቧል። ይልቁንም እንደ አውሮፓ አቆጣጠር መስከረም 2020 ምርጫውን አስመልክቶ 101 የምክር ቤት አባላትን ለማስመረጥና ከዚያም ውስጥ የአገሪቱን ርዕሰ ብሔር ለመምረጥ የደረሱበትን ስምምነት በቶሎ ተግባራዊ እንዲያደርጉ ጠይቋል። የአገሪቱ ፕሬዝደንት ፈርማጆ በበኩላቸው ከስምምነቱ ያፈነገጡት ተቃዋሚ የፖለቲካ ፓርቲዎች ናቸው በማለት ይከሳሉ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ